ሰሞኑን በአዲስ አበባ ከተማ ነዋሪዎች ለከፍተኛ ውሃ እጥረት እንደተዳረጉ እየተነገረ ነው። የአፍሪካ ህብረት ርዕሰ መዲና አዲስ አበባ በርካታ ዲፕሎማቶችን የምታስተናግድ ብትሆንም የማብራት ኃይልን ጨምሮ የውሃ አቅርቦት እጥረት ችግር ላይ መውደቋ የተለያዩ ዘገባዎች ያመለክታሉ። የከተማ ነዋሪዎች በተለይ በቅርብ በተከሰተው በውሃ እጥረት የመዳረጋቸው መንሴ ምንድን ነው? ብለን በአዲስ አበባ የውሃና ፈሳሽ ባለስልጣን ምክትል ዋና ስራ አስኪያጅ አቶ ፍቃዱ ዘለቀን አናግረን ነበር። ያ ውሃ እጥረት ዝናብ ባለፈው ሰባት ዓመተ ምረት በቂ ዝናብ ካለመኖሩ ጋር ተያይዙ እየተከሰተ ነው። የለገዳዴ ግድብ አለ። ለከተማ ውስጥ ከመቶ ዘጠና አምስት ሺህ ሜትር ኪውብ በቀን የማቅረብ አቅም ያለው ግድብ ነው። ከዚህ ግድብ የሚያገኙ አካባቢዎች አሉ። ይሄ ግድብ በቂ ውሃ ስላልገባለት ወይም አንድ ሜትር ሲቀረው ዝናቡ ስላበቃ ወደ አምስት ሚሊዮን ሜትር ኪውብ ያህል ጥሬ ውሃ መያዝ ሳይቻል ቀርቶ ባለፈው ክረምት፣ ይህም በመሆኑ ምክንያት ይህ አመት በጋው ከጀመረ ጀምሮ በጥንቃቄ ውሃ ስንቀንስ ቆይተናል። ያን ህብረተሰቡ ጋር ጫና የፈጠረበት ሁኔታ አልነበረም። ነገር ግን በአሁኑ ጊዜ የበልግ ዝናብም በበቂ ስለሌለ የሙቀቱም ከፍተኛ በመሆኑ በትነትም በስርገትም የሚቀንስ ውሃ በመጨመሩ እስከ ሐምሌ ሀያ ለማቆየት ጥሬ ውሃውን ውሃ ለመቀነስ ተገደናል። ስለዚህ የጣቢያውን ምርት እስከ መቶ ሰላሳ ስድስት ሺህ ሜትር ኪዩብ ድረስ እንዲቀንስ ከመቶ ዘጠና አምስት እንዲቀንስ አድርገናል። ይህ በመሆኑ በአዲስ አበባ ከተማ በሁሉም ቦታ ሳይሆን በተወሰነ አካባቢ የውሃ እጥረት ክስተት እንዳለ አቶ ፍቃዱ አክሎ ገልጸዋል። እንደ አቶ ፍቃዱ ማብራሪያ የውሃ እጥረቱ የተከሰተባቸው አካባቢዎች ሀያት፣ ሲኤምሲ፣ ገርጂ፣ መገናኛ፣ ሀያ ሁለት ቂርቆስ፣ ለጋሃርና በከፊል ቦሌ አካባቢ መሆኑን ለዶቼቬሌ ተናግረዋል። የውሃ እጥረቱ መከሰት ከጀመረ ሰንብቷል ያሉን የቦሌ አካባቢ ነዋሪ አቶ ሰፊነው አድነው ውሃውን በፈረቃ በሳምንት ሁለት ጊዜ ብቻ እንደሚያገኙ ተናግረዋል። ጉዳዩን ለሚመለከታቸው አካል ቀርቦ ሲጠይቁም መልሱ እንዴት እንደነበረና ተመላልሶ የችግሩን መንስኤ መጠየቅ ወደ ሌላ ጉዳይ እንደሚያመራ ነው የገለጹት።

የነበሩት ንቃትና ስልጠና ያነሰ ነው ስሉም አስተያየታቸውን ሰጥቶናል። ይህን ችግር ለመፍታት የአዲስ አበባ የውሃና ፈሳሽ ባለስልጣን ምን እያደረገ ነው ብለን አቶ ፍቃዱን ጠይቀናቸው ነበር። ይህ ችግር ለመፍታት ሌላ በቅርቡ የገባ ተጨማሪ ውሃ አለን። አሁን ስድስት መቶ ስምንት ሺህ ደርሰናል ስንል ከዚህ ቀደም የለገዳኒ ስናስመርቅ አምስት መቶ ሰላሳ ስምንት ሺህ ነበርን ዳርታሳስ አካባቢ አሁን ከሶስት ሳምንት በፊት ወደ ሲስተም የገባ ሰባ ሺህ ሜትር ኪዩብ አለ። ከዚህ ሰባ ሺህ ሜትር ኪዩብ እየደገፍን ነው የምንገኘው ሰሞኑንም አንዳንድ አካባቢዎች ላይ የነበረ ቅሬታ እየቀነሰ ያለበት ሁኔታ ነው ያለ። ይህን ጉዳይ በተመለከተ በዶቼ ቬሌ የፌስቡክ ድረገጽ ላይ ውይይት አካሄደን ነበር። አብዛኞቹ አስተያየት ሰጪዎች ባለስልጣን መስሪያ ቤቱ የውሃ አገልግሎት ለማድረስ የምጠቀምባቸው ቴክኖሎጂ ኋላ ቀር ስለሆነ ቴክኖሎጂውን ማሻሻል አለበት ስሉ አስተያየታቸውን አጋርቶናል። ሌሎች አስተያየት ሰጪዎች የመልካም አስተዳደር ጉድለት፣ ሙስናና ፈጣን አገልግሎት አለመስጠት ዋናው ችግር ነው ስሉ አስተያየታቸውን አስፍረዋል።